ምዕራብ ወለጋ ዞን የጸጥታና ደህንነት ጽህፈት ቤት ከሁለት ወራት በፊት በነጂ ወረዳ በማዕድም ፍለጋ ስራ ላይ የተሰማሩ አምስት ሰዎችን ገድለዋል በሚል ወንጀል የተጠረጠሩ ሁለት ግለሰቦችን ቁጥጥር ስር መዋሉን ያስታወቀበትን ይመለከታል። ተጠርጣሪዎቹ መንግስት ኦነግ ሸኔ የሚላቸውን ታጣቂ ቡድን አባላት እንደሆኑ የጽህፈት ቤቱ ኃላፊ ተናግረዋል። የቀለም ወለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ የህዝብ ግንኙነት ኃላፊ የኦሮሞ ነጻነት ግንባር ሽኔ የታጠቁ ኃይሎች የመንግሥት ሰዎችን ይገድላሉ፣ ያሰቃያሉ ሲሉም ከሰዋል። የኦሮሞ ነጻነት ግንባር ተዋጊዎች የምዕራብ ዞን ጦር መሪ መሮ በሚባል ቅጽል ስሙ የሚታወቀው ኩምሳ ድሪማ ግድያውን አልፈጸምንም ሲሉ አስተባብለዋል። ናኮር መልካ ተጨማሪ ይዟል። የምዕራብ ወለጋ ጸጥታና ደህንነት ጽሕፈት ቤት ኃላፊ አቶ አብዩ ምህረቱ በዞናቸው የሚንቀሳቀስ ታጣቂ ቡድን ኦነግ ሸኔ አደረሰ ያሉትን ጉዳት እንዲያብራራሉ። ይሄ ሰላም እፈልጋለሁ ብሎ የተመለሰ አለ። እነዛን የሚወክል አይደለም። የተወለዱበትን አካባቢ ሰው እየቆራረጡ በጣም ሰብአዊ ባልሆነ መንካን በተሞላ እንዲደግፏቸው ከሚያደርጉት ዘዴ ነው። በምዕራብ ወለጋ ዞን ተጨባጭ ነገር አለ። ለምሳሌ ሁለት የግለሰብ አይሱዙዎች ተቃጥለዋል። መቼ? በዚሁ ባለፈው ሳምንት ማለት በመነስቡ አንድ፣ በአይራ አካባቢ ደግሞ አንድ አቃጥለዋል። ለምንድን ነው ያቃጠሉት? የመንግስት ደጋፊ ናቸው ከምል አንድ የግለሰብ ንብረቱን ያቃጠሉት ንብረቱ ግለሰብ ግለሰብም አቃጥሏል እንዲሁም ደግሞ ግለሰቦችን በመግረፍ በማስገደድ ምግብ፣ ሌሎች ማቴሪያሎችን እንዲያቀርቡ በማድረግ ላይ ነው። በዚህ በተቃራኒው መከላከያ ሰራዊቱ ሰው ገደለ፣ ንብረት አቃጠለ፣ ቤት አቃጠለ የሚባለው ግን በጣም ከእውነት የራቀ ውሸት መሆኑን ሊሰመርበት ይገባል። ምክንያቱም ምናልባት በተሳሳተ መረጃ በስህተት የተፈጸመበት አጋጣሚ አለ፣ የተወሰደ እርምት ሳለ ከሕዝብ አብራክ የወጣ ሰራዊት ነው። ሕዝብን አይገልም፣ ቤቱንም አያቃጥልም ንብረቱንም አያቃጥልም። ከሁለት ወራት በፊት በነጆ ሁነዋ ቀዮ ቀበሌ የማዕድን ጥናት በማካሄድ ላይ የነበሩ ሶስት የኢትዮጵያና ሁለት የውጭ ሀገር ዜጎችን በአሰቃቂ ሁኔታ በመግደል የተጠረጠሩ ግለሰቦችን መያዛቸውን ለቪኦኤ ተናግረዋል። ፋብሪካ ለማቋቋም ኢንቨስት ለማድረግ የመጣውን አካል ገለው ከገደሉ በኋላ ከነ ተሽከርካሪያቸው አቃጥሏል። እነሱ መሆናቸው ተደርሶበት ተደርሶበት ተጨባጭ አለ አለ እዛው የኦነግ ታጣቂዎች መሆናቸውን በተጨባጭ ተይዘዋል። ምን አይነት ውሳኔ የተሰጠባቸው ገና ናቸው ሁኔታቸው እነሱ ብቻ አይደሉም። ሌሎችም ያመለጡ ስላሉ አብሮ በድርጊቱ የተካፈሉ ሰዎችን አድነው በመያዝ ለቀጣይ ለፍርድ የሚቀርቡ ይሆናል። የቂሌ ሞለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ የህዝብ ግንኙነት ኃላፊ አቶ ሀምዛ አብዱልቃደር ኦነግ ሸኔ ብለው የሚጠሩት የኦሮሞ ነፃነት ሰራዊት አባላት ደምቢዶሎን ጨምሮ በሌሎች የዞኑ ወረዳዎች ፈጽመዋል የሚሉትን ድርጊት አብራርተዋል። እነዚህ ሸማቂዎች በሆኑ ብዙ ወረዳ ውስጥ ሰውን አግተው ሁለት ወይም ሶስት ቀን ካቆዩ በኋላ የሚመልሱበት ሁኔታ አለ። በመደብደብም የአካል ጉዳት ያደርሳሉ። ለምሳሌ በደሚዶሎ ከተማ ከአምራት ወልተጅ የሚባለውን ሰው በጥይት በመምታት አሁን በአዲስ አበባ የሕክምና ክትትል ላይ ነው የሚገኘው። በጋውቄቤ ወረዳም የእኛን መረጃ ለመንግስት ታቀብላለህ በማለት አንድ ሰው ገለዋል። ህዝቡን ለማስደንገጥ በመንግስት መዋቅር ውስጥ የሚሰሩ ሰዎች ላይ የተለያዩ እርምጃዎችን ይወስዳሉ። የኦሮሞ ነጻነት ግንባር ምዕራብ ዞን ሸማቂዎች መሪ ኩምሳ ድሪባ ወይም መድሮ ግን የመንግስትን ክስ አስተባብሏል። ይህንን ጉዳይ ህዝቡም ያውቀዋል። ይህን ድርጊት የመፈጸም ባህል የለንም። ያለ ትጥቅ የሚንቀሳቀሱ ሰላማዊ ሰዎችን አይደለም፣ የመንግስት ታጣቂዎችን ስማርክ እንኳ አንገላቸውም። የመንግስት መዋቅር ላይ ብናነጣጥርማ ነገሩ ቀላል ነበር። በነጆ ታጣቂዎቹ ግድያ አልፈጸሙም ብለዋል። የሁለቱም ዞን አመራሮች በምዕራብ ኦሮሚያ የሚታየውን የጸጥታ ችግር ለመፍታት መደረግ አለበት የሚሉትን አብራርተዋል። እንዴት ነው ወደ ቀድሞ የሰላም ሁኔታው ሊመለስ የሚችለው ላልከኝ ነገር እነዚህ ጸረ ሰላም ኃይሎች አሁን የሚያደርጉት ድርጊታቸውን ሙሉ በሙሉ ሲያቆሙ ወደ ሰላም ሲመለሱ ብቻ። ለዛስ መንግስት ጥረት ያደርጋል። መቶ ፐርሰንት ጥረት ያደርጋል። አሁንም እያደረገ ነው። አሁን በሰላም ቢገቡ እያለ እድል አለ አለ ቢገቡ። አሁንም የመንግስት በር ዝግ አይደለም፣ ክፍት ነው። ወደ ሰላም እመለሳለሁ አለ። አሁንም ሰራዊቱ ባለበት ባለበት ቦታ የመከላከያ ሰራዊታችን ለመቀበል ዝግጁ ነው። ተምረው ወደ ህዝቡ ይቀላቀላሉ እንጂ ማንም እርምጃ የሚወስድባቸው አንድም ሰው እነዚህ ሸማቂዎች እውነት ኦሮሞ ከሆኑ ያለውን ነገር በግልጽ ተወያይቶ መፍታት ይቻላል። የኦነግ ጦር መሪ ይህንን በተመለከተ ምላሽ ሰጥተዋል። መንግስት ህዝባችንን ማጥቃት የለበትም። የጦር መሳሪያም ከህዝቡ መካከል መውጣት አለበት። ህዝቡ በሰላም ወጥቶ በሰላም መግባት አለበት። ለዚህ ደግሞ መንግስት ተነሳሽነቱ መውሰድ አለበት። ለኦሮሞ ህዝብ የሚመጥንም ምላሽ መስጠት አለበት። ገለልተኛ የሆነ ሶስተኛ አካል በአፍሪካ ውስጥ ሲከሰቱ የነበሩ ተመሳሳይ ችግሮችን በመፍታት ልምድ ያለው አካል ቢያደራደረን የተሻለ ይሆናል። የወለጋ ዩኒቨርሲቲ የማህበረሰብ ሳይንስ ጥናት መምህራን ትናንት ከቪኦኤ ጋር ባደረጉት ቆይታ የምዕራብ ኦሮሚያን ፀጥታ ችግር መንግስትና ሸማቂዎች ተኩስ በማቆም በጥልቀት መወያየት ይኖርባቸዋል ብለዋል። የሶስተኛ ገለልተኛ አካል ጣልቃ ገብነትም ካስፈለገ ይህንንም በተመለከተ ልዩነቶችን መፍታትና የአካባቢው ሰላም እንዲመለስ ማድረግ አለባቸው ብለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ